ዘገባው ሰፊ ነው። ብዙ ጉዳዮችንና አካባቢዎችን ይዳሰሳል። አሁን ትርምስና ግርግር በበዛበት በዚች ዓለም የኒውክሌር የጦር መሳሪያ የማይታወቁና በነገር ተሳክረው ያበዱ ሰዎች እጅ ከገባ መጪው አደጋ ለዓለም ሕዝብ ይህ ነው ተብሎ አሁን ሊነገርለት የማይችል ሁኔታ ውስጥ መግባቱ የማይቀር ነገር ነው ይላል። ይህን የሚለው መቀመጫው ዋሽንግተን ከተማ የሆነው የተለያዩ ሐሳቦች ማፍለቂያና የተለያዩ ጥናቶች መመርመሪያ ማዕከል ጣቢያ የሆነው እዚህ የሐሳብ ማምረቻ ፋብሪካ የሚሉት የስቲምሰን ሴንተር ነው። በተለይ አሁን በአንደኛ ደረጃ የሚያስፈራው ዘገባው እንደሚለው፣ በቱርክ አገር የሚገኘው የአሜሪካን የጦር ሰፈር ነው። ይህ የጦር ሰፈር አሁን የጦርነት አዙሪት ውስጥ ገብታ ወዲያና ወዲህ በምትዋከበው ከሶሪያ ድንበር በትንሹ 110 ኪሎ ሜትር ፈንጠር ብሎ የሚገኝ መንደር ነው። እዚያም የጦር ሰፈር ውስጥ ወደ 50 የሚሆኑ የአሜሪካን የኒውክሌር የጦር መሣሪያ ቦምቦች ጠበብቶች እንደሚሉት ተከማችተው የተቀመጡበት ትልቅ የጦር ሰፈር ነው። አሁን ፍርሃቸው ይህ የኒውክሌር ቦምብ ማንም ያልገመታቸው ያበዱ ሰዎች እጅ ውስጥ በድንገት ተዘርፎ ሊገባም ይችላል። አንደኛው ከዚህ ሥራ የማይመለሰው ወኪላችን እንደ ጻፈው የእስላማዊ መንግሥት እንደ አይ ኤስ ያሉ ሽብር ፈጣሪዎች ናቸው። ሌሎችም ኃይሎች ዘገባው እንደሚለው ከዚህ ተንኮል አይመለሱም። ሃንስ ክሪስቲያንዘን ለዶች ለዶቸ ቬለ የአሜሪካን የሳይንቲስቶች ፌዴሬሽን ማኅበር ተጠሪ ይህን አደገኛ ሁኔታ አስመልክተው ሲጠየቁ፣ ቦምቡ ሽብር ፈጣሪዎች እጅ ከገባ አደገኛ ነው ይላሉ። ቆሻሻ ቦምብ መሥራት በአሁኑ ጊዜ በጣም ቀላል ነው። የራዲዮ አክቲቭ ንጥረ ነገሮችን ከዲናሚት ጋር ቀላቅሎ እሱን በማፈንዳት አካባቢውን እንዳለ መመረዝ ይቻላል። ይህ ግን የተወሰነ ቦታ ብቻ አደጋ የሚያመጣ መርዝ ነው። የኒክሌር የጦር ቦምብ ከፈነዳ ግን የሚያመጣው አደጋ በመጠኑም በስፋቱም ከላይኛው እጅግ ከፍ ያለና ይህ ነው ተብሎ የማይነገርለት ጥፋት ነው። ይህም ራሱን የቻለ የሚያነጋግር መታሰብ ያለበት የደህንነትና የጸጥታም ጥያቄ ነው። ቱርክ ውስጥ በተካሄደው የመንግሥት ግልበጣ ሙከራ እዚያ የጦር ሰፈር ውስጥ ሲገኙ የነበሩት የአሜሪካን የጦር አውሮፕላኖች የጦር ሰፈሩን ለቀው እንዳይወጡ ወይም እንዳያርፉ ለአንድ ሳምንት ያህል ጊዜ እነሱ እዚያ ተከልክለውም ነበር። እንዲያውም ከዛ አልፎ የቱርክ መንግሥት ከአድመኞች ጋር አሜሪካኖቹ አብረው ቆመዋል እጃቸውም በሴራ ውስጥ አለበት ብሎ እነሱን አሜሪካኖቹን ከሰዋል። እዚያም የጦር ሰፈር ይገኙ የነበሩ የቱርክ ጀኔራሎችም ተይዘው ታስረዋል። ይህ ሁኔታ ዘጋቢያችን እንዳለው ጸረ አሜሪካን እንቅስቃሴም እዚያ ወልዶ ሰልፈኞች ተሰብስበው የጦር ሰፈሩ እንዲዘጋ አሜሪካኖቹም አገሩን ለቀው እንዲወጡ እስከ መጠየቅም ድረስ እነሱን ገፋፍተዋል። ይህ አሁን አስተማማኝ ያልሆነ አካባቢ የአሜሪካን የኒውክሌር ቦምብ በድንገት አንድ ሰው እጅ ሳይገባ ከዚያ ለቆ መውጣት አለበት የሚለውን አስተያየታቸውን ሚስተር ሃንስ ክሪስተንዘን ለጣቢያችን ለዶቸቨለ ሰጥተዋል። ስለ ሰሜን ኮሪያ ቦምብ ሰውየው አንስተዋል። ስለ ህንድና ፓኪስታን የኒኩሌር ቦምቦችም ጠቅሰዋል። ስለ ኒኩሌር የጦር መሳሪያ ቅነሳ ከሩሲያ ጋር አያይዘው ጠበብቱ ተናግረዋል። ከቱርክ ጋርም በጥብቅ የተያዘው የመካከለኛው ምስራቅ ውዝግብም እንዳሳሰባቸው ሚስተር ሃንስ ክርስቲያንዘን ተናግረዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ